ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ። ታክሲ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከምስታው ታረጋው ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ በዛሬው ዝግጅታችን በሲዳማ ዞን ጭሬ በዝናብ ምክንያት በደረሰ የመሬት መንሸራተት የ23 ሰዎች ሕይወት ማለፉን የሟች ቤተሰቦች ለአሜሪካ ድምጽ ገልጸዋል። አባቱ እናቱ፣ ልጆቹ አጠቃለሁ አንድ ቤተሰብ አስራ አራት ያልተፈቱ እስረኞች እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው ከዛ ህክምና እንዳገኝ ብቻ ነው። ምን ለምናቸው ማለት ነው። ክሳቸው ተሰሩት ይፈታል ብሎ ታበቃ እንደገና ላይ ነጥሎ የኔ ልጅ ያስቀረበት ምክንያቱ አይገባኝም። በምን መስፈርት እነዚህ ሰዎች ካሁን ድረስ እስር ቤት እንደቆዩ ወደፊት ስንዴት እንደሚቀጥሉ ለእኛ በጣም ስልጣ ነ ይሄ ነው። አጥብቀንም እኛ ለፍርድ ቤት እየጠየቅን ያለ ነው። ካለ ራሳቸው ጠቅላይ አካባቢ ህጉ ቢሮ አገርተን ራሳቸውን ጠቅላይ አካባቢ ግን አግጥር አነጋግረናቸዋል። የእስረኛ ቤተሰቦችና ጠበቆችን ድምጽ ነበር የሰማችሁት። ሙሉ ዘገባ አለን። ሰሞኑን በሆላንዷ ከተማ ሮተርዳም ውስጥ በ79 ዓመት እድሜዋ ያረፈችው አንጋፋዋ ድምፃዊትና ክራር ተጫዋች ፀሐይ ወይም ፀሐይቱ በራሄን የተመለከተ ዘገባ አለን። ፀሐይቱ በራሄ ካርድ መጀመሪያ ፍቅሪ ብመን ተጀመረ አዳምና ሔዋን ዓለም ከይተፈጥረ የሚል አላት። እሱ ደግሞ ሁሉ ሰው ነው የሚዘፍነው እና ፀሐይ ቱበራኪ የኤርትራዊያን ብቻ ሳይሆን እንደ የሀበሾች በሙሉ ታሪክ አድርጌ የማየው ዶክተር ሀብቶም ዮሐንስ የሙዚቃ ስራዋንና የኑሯዋን በህይወት በነበረችበት ዘመን የነበረውን አናኗሯን በአጭሩ ገልጸውልናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል። Gabina VOA. Jeg E. disutulet dem med Se, በዛሬው ዕለት የሚከበረውን የግንቦት ሀያ በዓል በማስመልከት የዩናይትድ ስቴትስ በውጭ ጉዳይ ሚኒስቴሯ በኩል የእንኳን ደስ ያላችሁ መልእክት አስተላልፋለች። በፕሬዚዳንት ዶናልድ ትራምፕ እና በዩናይትድ ስቴትስ ሕዝብ ስም ለኢትዮጵያውያን ሁሉ የመልካም ምኞት መግለጫዬን አስተላልፋለሁ በማለት የውጭ ጉዳይ ሚኒስትሩ ማይክ ፖሚ ናቸው ዛሬ መልእክቱን ያስተላለፉት። የዩናይትድ ስቴትስ ና ኢትዮጵያ የቆየ ወዳጅነትና የጋራ ትብብር ያላቸው ሀገሮች መሆናቸውን ያመለከተው መግለጫቸው እዚህ ዩናይትድ ስቴትስ ነዋሪ በሆኑና ጠቃሚ አስተዋጽኦ በሚያደርጉ ኢትዮ አሜሪካውያን የሁለቱ ሀገር ወዳጅነት የጸና መሰረት እንዳለውም ጠቅሷል። መግለጫው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድም በኢትዮጵያ የፖለቲካ ግልጽነት እንደጀመሩና የኢኮኖሚ ድል እንዳስመዘገቡም የሚናገረው ይኸው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ ጠቅላይ ሚኒስትር አብይ ሙሉ የዩናይትድ ስቴትስ ትብብር እንዳላቸውም አረጋግጧል። መልካም በዓል ዩናይትድ ስቴትስ ለጋራ ወዳጅነት እንዳችን ያላትን ቁርጠኝነት ታረጋግጣለች በማለትም መግለጫው መልእክቱን ይደመድማል። ዩናይትድ ስቴትስ ዛሬ ሜሞሪያል ዴይ መንዴይን እያከበረች ነው። እናም ዛሬ ብዙ አሜሪካውያን ስራ አልገቡም፣ ተማሪዎችም ትምህርት ቤት አልሄዱም። ካለፈው አርብ ጀምሮ እስከ ዛሬ ያሉት ሶስት ቀናት ኦፊሳላዊ ያልሆነው የበጋው የእረፍት ጊዜ የሚጀምሩበት ቀናት ናቸው። ብዙ ቤተሰቦች በዛሬው ቀን ሽርሽር ይወጣሉ፣ ወደ ባህር ዳርቻና ወደ መዝናኛ ስፍራም ያመራሉ። ሜሞሪያል ዴይ በየአመቱ የሚከበረው በአውሮፓውያኑ የግንቦት ወር ሜይ የመጨረሻው ሰኞ ሲሆን እለቱም በዩናይትድ ስቴትስ ታሪክ ለሀገራቸው መስዋዕትነት የከፈሉ አሜሪካውያን የሚዘከሩበት እንዲሆን ተደንግጓል። የዩናይትድ ስቴትስ ምክር ቤት የዛሬው ቀን ብሔራዊ በዓል እንዲሆን የደነገገውም እንደ አውሮፓውያን አቆጣጠር በ1971 ዓ.ም መሆኑ ይታወቃል። የሰሜን ኮሪያ እና የዩናይትድ ስቴትስ ባለስልጣናት ከጦር እንቅስቃሴና ከጦር መሳሪያ ነጻ በሆነው ስፍራ ዛሬም ተገናኝተው ስለ መጪው የፕሬዝዳንት ዶናልድ ትራምፕ እና የፕሬዝዳንት ኪም ጆንግ ኡን ውይይት መነጋገራቸው ታውቋል። የስብሰባውን መሰረዝ ባለፈው ሐሙስ የተናገሩት ፕሬዚዳንት ትራምፕ አሁን ደግሞ ሲንጋፖር ውስጥ ለመጪው ሰኔ አምስት ቀን የተያዘው ውይይት በታቀደው መሰረት ይካሄዳል ማለታቸው ተሰምቷል። ሰሜን ኮሪያ ብሩህ ተስፋ ያላት ሀገር እንደመሆ ሆኗ አንድ ቀን ጠንካራ የኢኮኖሚና የምጣኔ ሀብት ሀገር እንደምትሆን በእርግጥ አምናለሁ ሲሉ በትዊተር ገጻቸው ላይ ፕሬዚዳንት ዶናልድ ትራምፕ አስፍረዋል። በመጨረሻም ናይጄሪያውያን በመላ ሀገሪቱ በሚገኙ የመዝናኛ ስፍራዎች፣ በየአደባባዮች፣ በየመስሪያ ቤቶቹ ሜዳዎች ተሰባስበው የመጀመሪያውን ብሔራዊ የሀዘን ቀን እያሰቡ መሆናቸው ተነገረ። ይህ ሳይታሰብ ድንገት የተካሄደ የሀዘን ቀን የመንግስቱን ኦፊሲያላዊ እውቅና እንዳላገኘም ታውቋል። ስብስቡ የተመራው በሲቪሉ ማህበረሰብ የመብት ተሟጋጅ ሲሆን አላማውም በመላው ናይጄሪያ እየተስፋፋ ነው ያሉትን አመፅና ግጭት ለመቃወም እንደሆነም ተመልክቷል። በሀገሪው አቆጣጠር ከቀኑ ስድስት ሰዓት ላይ በሚሊዮኖች የሚቆጠሩ ናይጄሪያውያን ዘመዶችና ወዳጆቻቸውን በእርስ በእርስ ግጭት በጦርነትና በሽብርተኞች ካጡ ቤተሰቦች ጋር ሆነው የጽሞና ጊዜ ማሳለፋቸውን እና የሞቱንም ማሰባቸው ማሰባቸው ታውቋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ሆኑ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪ ቦንሪስ ወደ መጀመሪያው ዘገባችን የምናልፈው በሲዳማ ዞን ጭሬ ወረዳ ሀሊላ መሎ ቀበሌ ገበሬ ማህበር ውስጥ በሚገኙ ሶስት መንደሮች በዝናብ ምክንያት በደረሰ የመሬት መንሸራተት የ23 ሰዎች ሕይወት ማለፉን የሟች ቤተሰቦች ለአሜሪካ ድምጽ ገልጸዋል። ጽዮን ግርማ ዝርዝር አላት በዚሁ ዞን እና ወረዳ ሀሊላ መሎ ፍንጩሃና ወሸረቤ በተባሉ መንደሮች ውስጥ በደረሰ የመሬት መንሸራተት በሁለት መኖሪያ ቤቶች የነበሩ ሁለት ቤተሰቦችን ጠራርጎ በመውሰድ የ23 ሰዎች ሕይወት ማለፉን ያነጋገርናቸው የሟች ቤተሰቦች ገልጸውልናል። ቅዳሜ ማምሻውን ከፍተኛ ዝናብ ዘንቦ እንደነበር የተናገሩት የአካባቢው ነዋሪዎች ጥቂት ቆይቶ መሬቱ ተንሸራቶ ቤቶቹ ከነ ነዋሪዎቻቸው ወደ ገደል መግባታቸውን ገልጸውልናል። አስራ አራት ቤተሰብ አጥተዋል የተባሉት የአቶ ማርቆስ ማቴዎስ ቤተሰብ ነኝ ያሉ አንድ የአካባቢውን ነዋሪ ማምሻውን በስልክ አግኝቼ አነጋግሬያቸው ነበር። ሁለት ባለቤቱ ነው ደግሞ አንድ ባለቤት አስራ አራት ሲሆን ነው አንድ ቤተሰብ ማለት ነው እ አንድ ቤተሰብ አስራ አራት ሲሆን ነው፣ ሁለተኛ ቤተሰብ ደግሞ ስምንት ሲሆን ነው። ከአንድ ቤተሰብ ነው እንደዚህ ሞተው፣ ሁለት ቤተሰቦች ነው። ሁለት ቤተሰቦች ነው። እሺ፣ ሁለት ቤተሰቦች ነበሩ። አዎ፣ ሁለት ቤተሰቦች ነበሩ። አንድ ቤተሰብ ደግሞ የስምንት ሲሆን ነው። አንድ አስራ አራት ሲሆን ነው። አባት፣ እናት፣ ልጆች ማለት ነው። አባቱ፣ እናቱ፣ ልጆቹ፣ አጠቃላይው አንድ ቤታይ አስራ አራት አስክሬን ናቸው ተገኘ። ደሞ ሁለተኛው መሬቱ መንሸራተቱ በታች ያሉት ሌላ ጉረቤት የለም። አዎ በአስራ አራቱ ደግሞ ትንሽ ወደ ላይ ያሉት ነው። በላይ የተነሱት ወደ ታች ሲወርዱ በታች ያሉት ስምንት ነው። ደግሞ አጠቃላይ ሀያ ሶስት ሲሆኑ ደግሞ እንደ ሁለት ቦታ ነው የተካፈሉት። ምን ማለት ነው? ሁለት ቦታ ነው የተካፈሉት ማለት አንድ ቤተሰብ ወደ ላይ ያሉት ማለት ነው። መሬቱ መንሸራተቱ በላይ እስከ ታች ነው የወረደች እየወረደች ስድስት ወርድ ወደ ታች ያሉ ቤተሰቦችን ስምንት ቤተሰቦች ነው ሞቱ ማለት ነው። ህጻናት፣ ልጆች ወጣቶች አሉበት። አዎ ህጻናት ህጻናት ብቻ ነው ህጻናች አብዛኛ የነበሩት ህጻኖች ነው። ከየቤተሰቦቻቸው ምንም ሰው አልተረፈም ማለት ነው። የተረፈ ሰው የለም ከአንድ ቤት ውስጥ አንድ ቤተሰብ አስራ አራት ቤት የተረፈ ሰው የለም። ከእነዚያ ከአስራ አራት ውስጥ የተረፈ ሰው የለም። አንድ ነበረችው እሷ ተሰባብረዋለች እግሯ፣ እሷ እግሯ ተሰባብረዋለች፣ ግን ሌሎቹ ሞቷል። አንድ ብቻ ብቻና የቀረች ከስምንቱ ቤተሰብ ውስጥስ ሶስት ሶስት ቀርዟል ሳይሞት ማለት አሁን የት ነው ያላችሁት? እኛ እዛ ነው አለ ነው። የት የሜድ ቦታ ቀብር ተቀብረዋለ? አሁን ሰዎች ስለመቱ እዛ ነው አለ ነው። መቼ ተቀበሩ? ትናንትና። ከዚህ በፊት እንደዚህ አይነት ነገር አጋጥሞ ያውቃል? ከዚህ በፊት እዛ አካባቢ ሳይሆን ትንሽ ራ ስላለ ነበር ግን ሰው ሞታል። ሌሎች የተጎዱ ሰዎች አሉ? ከሞቱት ውጭ ሌሎቹ ደግሞ አልተጎዱ። ልጆቹ ግን መሬት መንሸራትች ሆነዋል። መሬት አደጋ ደርሶበታል። ደግሞ ሰዎች ያልሞቱ አሉ። አሁን ሁለት ቤተሰቦች አፍዛ የደረሰው ሌላ የአካባቢው ነዋሪ በበኩላቸው አስክሬናቸውን ለማውጣት አስቸጋሪ ሁኔታ ገጥሟቸው እንደነበር ገልጸውልናል። በአስራ አንድ ሰዓት አካባቢው ዝናብ ዘም እሺ፣ ከዝናብ ምክንያቱ የተነሳው መሬቱ ተፈንድቶ እሺ

በዚህ በዩናይትድ ስቴትስ አካባቢ የሚኖሩና የወረዳውን በተመለከተ መረጃን የሚያጠናክሩ ሰዎች እንደገለጹልንና በፎቶም በላኩልን የምስል ማስረጃ እንደሚያሳየው ከአደጋው ሟቾቹን ከጭቃ ውስጥ ለማውጣት የሚደረግ ርብርብን ነው። ይህንን በተመለከተ የሲዳማ ዞን የኮሚኒኬሽን ኃላፊ አቶ ጀጎ አገኘው የሚሰጡንን መረጃ ለማግኘት የእጅ ስልካቸው ላይ በተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። በተጨማሪም የጭሬ ወረዳ የኮሚኒኬሽን ኃላፊ አቶ ጥላሁን ጢሞቴዎስ የእጅ ስልክ ላይ እንዲሁ በጣም ረዘም ላለ ጊዜ ሙከራ አድርገን ነበር። የእሳቸውም ስልክ አይነሳም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ የተከታተላችሁ የምትገኙት ካቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው የኦነግ ወይም የግንቦት ሰባት አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎች ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምጽ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው አራት ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል። በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ህገ መንግስቱን ተከትሎ ከእስር እንዲለቃቸው ለጠቅላይ አቃቢ ህግ ጽህፈት ቤት አቤቱታ ማቅረባቸውን ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ናት ያዘጋጀችው። ተከታተሉት። የኦነግ ወይም የግንቦት ሰባት አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎቹ ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምጽ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው አራት ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል። በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ህገ መንግስቱን ተከትሎ ከእስር እንዲለቃቸው ለጠቅላይ አቃቤ ህግ ጽፈት ቤት አቤቱታ ማቅረባቸውንም ለአሜሪካ ድምጽ ገልጸዋል። አቤቱታቸውን ከሚያቀርቡ የእስረኛ ቤተሰቦች መካከል አንዷ ማስተዋል ግዛቸው በሽብር ወንጀል ተከሶ በእስር ላይ የሚገኘው ወጣት ዮናስ ጋሻው እህት ናት። ወንድሜ ነው የእናቴ ልጅ አብረን እየሄድን ነበረ ሳሪስ አካባቢ የታሰረው ትላለች። በታኅሳስ ወር 2008 ዓ ም የታሰረበትን ሁኔታ ወደኋላ መለስ ብላ በማስታወስ በእስር ላይ ያለ በደረሰበት ድብደባና ማሰቃየት አንድ እግሩ መጎዳቱን ትናገራለች። በሁለት እግሮቹ ለመራመድ ስለማይችልም በብረት መራመጃ እየታገዘ እንደሚንቀሳቀስ ገልጻለች። ሁሌ ሁሉ ለሕክምና በዛ ላይ ተከልክሏል። ሕክምና እንዳያገኝ እንኳን ማለት ነው። በዛ ላይ ሽንትና ለዚህ ብቻ እንኳን መንቀሳቀስ አይችልም እና እ ለማን አካል እንደምችል መናገር እንደምችል ራሱ የት መሄድ እንዳለብኝ ግራ ገብቶኛል። ለማን አቤት እንደሚባል ማለት ነው። በቃ ምን ብዬሽ ልንገርሽ። በዛ ላይ ገና የአንድ ዓመት ሕፃን ልጅ ስትሆን ነው የታሰረው። ሚስቱ የሚረዳት የለም። በዛ ላይ በቤት ክራይ ነው የምትኖረው። እና በቃ አሁን የሚገልጽ ቀጥሪ ነው። በሰምዛም ያል በየግል ድርጅቶች የሚኖረው እና በቃ ከአቅሜ በላይ ሆኖብኛል። አሁን እስቲ ምግብ ማቅረብ እንኳ ይከብዳል። እና ምንም በማያውቀው ጉዳይ ነው የተያዘ። እኔም ሳውቀው አብሬ ነው የሚኖረው ሲመላለስ እንዲህ አይነት ሌላ ስጋውን እችል ልጅ አይደለም። አብሬ እየተጓዝ ነው አስተነስደ ከዛ በኋላ ነው አካሉ እንዲሆነ ስለ አሁንም ያለበት ፊቱ ፊቱ ስል ፊቱ የቆሳሰለ እያዩት እንኳ ሕክምና ማግኘት አይችልም ተከልክሎ ከእግሩ ከእግሩ አልፎ ከክራንች አልፎ ፊቱ ላይ እንኳን የሚታየ ስንቁስ ላይ እና ለምን አበሽ እንደሚባሉ ብቻ እኔ እንጃ፣ ብቻ እኔ ግራ ገብቶኛል። መንግስት እስረኞችን እንደሚፈታ ከገለጸ በኋላ ወንድሟ ይፈታል ብላ በጉጉት ብትጠብቅም ሌሎች እስረኞች ሲፈቱ የእርሱ አለመፈታት ግራ እንዳጋባት ትገልጻለች። ይፈታሉ ተብሎ ስንዝርዝራት ስራወጥ ምን እኔ በጉጉት ሄድኩ ሄድኩ፣ ግን እንደገና ወደ ጨለማ ቤታ ዙሮት እንዲያገኝ ምንም ለጣ እንትን አልተፈቱ እኔ እስካሁን በባለፈው ከተፈቱት ጋር ነው ይፈታሉ ብዬ በጉጉት ስለው ምን ይመላለት ነበረ እና ምለምለው በቃ በህይወት ወንድሜ እንዲፈታልኝ በሕይወት እያለ ወጥ ህክምና እንዲያገኝ መድኃኒትን አገኝም አላገኝም በቃ በህይወት ከዛ ውስጥ ወጥቶ ህክምና እንዲያገኝ ብቻ ነው። ምን ለምንናቸው ማለት ነው። አሊያም ደግሞ የተሟላ ነገር ውስጥ ያው በህግ ውስጥ ተይዞሽ እኮ የተሟላ ነገር ማግኘት ሰብአዊ ነገር ነው። በቃ ትንሽ ሰብአዊ ነገር ልሰማቸው ይገባል። ግን እንደዛ ሁን የሚያዩት እንኳን እንዳ ህክምና አለማግኘት ማለት ከባድ ነው። አቶ ሲያምር ጌቴ በእስር ላይ የሚገኘው መቶ አለቃ ማስረሻ ሰጤ ያክስት ልጅ እንደሆነ ገልጾልኛል። መንግስት በሽብር ወንጀል የተከሰሱ የፖለቲካ እስረኞችን መፍታት ሲጀምር እና በመቶ አለቃ ማስረሻ ሰጤ መዝገብ የተከሰሱ ተከሳሾች ሲለቀቁ የእርሱ ዘመድም ከእስር ይፈታል የሚል ተስፋ እንደነበረው ይናገራል። መቶ አለቃ ማስረሻ ሰጤ መጀመሪያ የተከሰበት ክስ የሽብር ክስ ነው እና አስር አመት ፍርደኛ ነው ከሌሎቹ ጓደኞች ጋር በእሱ መዝገብ ውስጥ ባሉ ስድስት ተከሳሾች ውስጥ አንድ የመጀመሪያው የሚጠራው ስሙ የመጀመሪያው የክሱ መዝገብ የሚጠራው እሱ ነው በእነ መቶ አለቃ ማስተርሻ የጠቅለው ማለት ነው። ስለዚህ የመጀመሪያው ክስ ሲነሳ እሱ ሁለተኛ ክስ ቃጠሎ የቅድንቶ ቃጠሎ ስለነበረበት ተዘለለ። እሱና አንድ ጓደኛው የመቶ አለቃ ዳንኤል የሚባል ሁለቱም ተዘለሉ። ሁለቱም የቃጠሎ ክስ ስለነበረባቸው ማለት ነው። በኋላ ላይ የቃጠሎ ክስ ሲቋረጥ ግን የመጀመሪያው ክስ እንደ ተዘለለ ቀረና እስካሁን እስር ቤት ነው ያሉ። እንደውም ጭራሽ እንደ ፍርደኛ ከቂሊንጦ እስር ቤት ወደ ዝዋይ እስር ቤት ተዘዋውረ አሁን እዛ ነው ያለው። መቶ አለቃ ዳንኤል ቃሊቲ ነው ያለው። መቶ አለቃ ማስረሻ ሰጤ ደግሞ ያለው ማለት ነው። ነገር ግን ደካማ እናትና አባቱን ጨምሮ ቤተሰቦቹ እንደ ጠበቁት ሳይፈታ ሲቀር ለሚመለከታቸው የመንግስት ባለስልጣናት በሙሉ አመልክተናል፣ እስካሁን ግን ምንም ምላሽ አላገኘንም ይላል። እነሱ የሚሉት ወደ ተላከበት አቅጣጫ ሄደን እነሱ ያሉ ምንድን ነው እናንተ ኖርማሊ በኖርማል በአሁን መንግስት በጀመረው ይቅርታ አሁን መንግስት በጀመረው አቅጣጫ ሄዱና ለይቅርታ ቦርድ የይቅርታ ቦርዱ እንዲያይላችሁ ከፌዴራል ማረሚያ ቤቶች እነዚህ ሰዎች ይፈቱልን የሚል መልእክት አስተላልፍና እነሱ ደግሞ ወደ ይቅርታ ቦርድ ያስገቡና የይቅርታ ቦርዱ እዛ መንገድ ይሂድ ነው የሚሉት። ያ መንግስት የያዘው አቅጣጫ ነው። እኛ ያንን ማድረግ አንችልም። እኛ የጠየቅ ነው ፍትህ ይሰጠን። ጓደኞቹ ተፈተዋል። ተመሳሳይ ጉዳይ ተመሳሳይ ክስ ያለባቸው ሰዎች ተፈተዋል። ስለዚህ በዛ አግባብ እነዚህ ሰዎች የመጀመሪያም ያለፈባቸው ምክንያት ይታወቃል፣ እናውቀዋል፣ እናንተም ያንን አስረድታችናል። ሁለተኛው ክስ ግን የመጀመሪያው ክስ ግን በመጀመሪያዎቹ ሰዎች በተፈቱበት አግባብ ይፈቱልን የሚል መልእክት አስተላልፈናል፣ ግን ምንም ምላሽ የሚሰጠና ቃል አላገኘንም። ሌሎቹ እስረኞች እንደተፈቱት ሁሉ መቶ አለቃ ማስረሻ ሰጤም ከእስር ይለቀቅ ይሆናል የሚል ተስፋ እየጠበቁ መሆኑን ይገልጻል አቶ ፍታለማው ተሰማ። በእስር ላይ የሚገኘው የሌላኛው እስረኛ አቶ አስቻለው ደሴ ያክስት ልጅ ነው። እርሱም እንደ ሌሎቹ እስረኛ ቤተሰቦች የዘመዱን መፈታት ዜና በተስፋ ሲጠባበቅ እንደነበር ይገልጻል። በደረሰበት ድብደባ ምንም አይነት ሕክምና እስካሁን ድረስም አላገኘም። ሕክምና ተከልክሎ በየጊዜው ቀጠሮ ቀጠሮ እየተባለ ሕክምና ሊያገኝ አልቻለም። እየተሰቃየ ነው ያለው ልጁ አሁንም ቢሆን በጨለማ ቤት ማለት ነው። ከዛ ውጭ ግን ቤተሰቦቹ፣ ባለቤቱም ያው በችግር ላይ ነው ያሉት። አሁን የእሱ ቤተሰቦች ማለት ባለቤት ትዳር አለው። ልጁ የተጎዳው በብልቱ ላይ ጉዳት ደርሶበታል እና በብልቱ ላይ ጉዳት ደርሶበታልም እሱነን ሕክምና አላገኝ አልቻልኩም። እኔም እንደዚህ ጉዳት ያደረሱብኝ ሰዎች ደግሞ ለፍርድ ጠየቅ ጠየቁልኝ፣ አቅርቡልኝ ነው እያለ ጠየቀ ያለ አሁን ህክምና ማግኘት አልቻልኩም ህክምና እንድታቀም አድርጉ እያለ ነው ያለው አሁን ጥያቄው እኛ የምንጠይቀው ደግሞ በቃ ይህን ነው ፍትህም ፍትህ ካለ ፍትህ ለሁሉም ፍትህ እንደተሰጠው ሁሉ ለሱም የጎደለው ፍትህ ለእሱም ፍትህ ይሰጠው ህክምና የሚያገኝልን ብረት ያደረሱበት አካሎች እንዲጠየቁልንና እሱ እንዲፈታ ነው እየጠየቅን ያለ ነው። ሌላው በእስር ላይ የሚገኘውና አባቱ አቶ አስማማው ዋለልኝ ከእስር ይለቀቃል የሚል ተስፋ የነበራቸው እስረኛ አቶ ፍቅረ ማርያም አስማማው ነው። ፍቅረ ማርያም የሰማያዊ ፓርቲ አባል የነበረ እና ግንቦት ሰባትን ሊቀላቀል ነበር በሚል ተከሶ የታሰረ ነው። ከእርሱ ጋር በተመሳሳይ ክስ ቀርቦባቸው የነበሩ ሌሎች ተከሳሾች ከእስር ተለቀዋል። አባቱ አቶ አስማማው የልጃቸውን የፍርድ ሂደት በትኩረት መከታተላቸውን ገልጸው የቀረበበት ማስረጃ ስለሌለ መጀመሪያ ሊታሰር አይገባውም ነበር በሚል ይከራከራሉ። ከታሰረም በኋላ ደግሞ ፍርድ ቤቱ በሰጠው ውሳኔ መሰረት ከእስር ሊፈታ ሲገባው እስካሁን መቆየቱ እንዳሳዘናቸው ይገልጻሉ። ለሌላው ሰው የተሰጠ መብት ለእኔም ልጅ ይሰጠው ሲሉ ይጠይቃሉ። እኔ ልጄ ምንም ፍርድ ቤት ተለይቼ አላውቅም ስሰማ ምስክርም የተመሰከረበት ያጠፋው ነገር የለም ከበፊቱም ዝም ብሎ ነው። ዳኛ እየፈረደላቸው ነው። አሁንም ምንም የተመሰከረ የለም። ሀቂ እሱ ቅሊንጦ ሲቃጠል የግንቦት ሰባቱንም እኮ ተፈርዶ አልቆ አልቁ። አሁን እንደገና ቅሊንጦ ሲቃጠል እሱ ዘዋይ ነው። በዚያ ተፈርዶበት አብሮት የተፈረዱ ልጆች ተፈተዋል። እሱ ከዚያ ነበረ ከዘዋይ ነው። በግፍ መጥቶ ዝም ብሎ ታስ ዝም ብሎ እዚህ መከራ የሚያሳይ አድማጮች ጠበቆቻቸው እስረኞቹን በተመለከተ የሰጡትን አስተያየት ደግሞ በነገው ምሽት ይዘን እንመለሳለን። ወደ ተከታዩ ዘገባችን እናልፋለን። ሰሞኑን በሆላንዷ ከተማ ሮተርዳም ውስጥ በ79 ዓመት ዕድሜዋ ያረፈችው አንጋፏ ድምፃዊት ፀሐይ ወይም ፀሐይቱ በራይን የተመለከተ ዘገባ ነው። ቀጣዩ ዝግጅታችን ለአመታት በኖረችበት ሮተርዳም ከተማ ውስጥ የጸሎትና የስንብት ስነ ስርዓት ተካሂዶ እንደነበር በስርዓቱ ላይ የተገኙ ለአሜሪካ ድምጽ ተናግረዋል። ስርዓተ ቀብሯም በኤርትራ በዚህ ሳምንት ይደረጋል ተብሏል። መስታወት አራጋው ዶክተር ሀብቶም ዮሐንስን ስለ አጠቃላይ የሙዚቃዋ ስራዋ አነጋግረዋለች። ፀሐይቱ በራሂ ክራርን በመንደሯ ለነበሩ ድግሶችና ሰርጎች ላይ መጫወት የጀመረችው በጣም በለጋ እድሜዋ ነበር። ያዜመቻቸው ዜማዎችና ግጥሞች በጣት ከሚቆጠሩት በስተቀር በሙሉ የእሷ ድርሰቶች ናቸው። ግጥሞቿ የማህበረሰብ ለውጥንና ፍቅርን የሚሰብኩ ነበሩ። ዶክተር ሀብቶም ዮሐንስ በኒዘርላንድስ ነዋሪ ስለ ፀሐይቱ የሚያውቀውን አካፍሎናል። መጀመሪያ ራያ አካባቢ አሁን ደቡብ የምንለው ያለን በኤርትራ ከዛ አካባቢ ነው የመጣችው። ለስራ ብላ እዛ አባሻውል የሚባለው ቦታ እየሰራች ነው ትኖር የነበረችው። እስከ አይ ቲንክ ናይንቲን ሰቨንቲ ሰቨን በአውሮፓውያን አቆጣጠር ወደ ኢኤልኤፍ ኤሪትሪያን ሊብሬሽን ፍሮንት እዛ ታጋይ ሆና እዛ ውስጥም እየዘፈነች ለብዙ ጊዜ ቆየች። እስከ ናይንቲን ኤቲ ቱ በአውሮፓውያን አቆጣጠር ምክንያቱ እንደምታውቂው በናይንቲን ኤቲ ቱ ኢፒኤልኤፍ እና ቲፒኤልኤፍ አብረው ኢኤልኤፍን ከኤርትራ አባረሩት። እሷ ደግሞ ከእነሱ ጋር ስለነበረች ከኢኤልኤፍ ወደ ሱዳን ወጣች ማለት ነው። ከሱዳን ቆይታ ግማሹ የኢኤልኤፍ ከኢፒኤልኤፍ ስምምነት አድርጎ ናይንቲን ኤይቲ ኤይት እዛ ቦሎኛ የሙዚቃ ዝግጅት አድርገው ከዛ በኋላ ነው ወደ ሆላንድ የመጣችው። እዚህ እንደ ብዙ ህዝብ እዛ አላደላ፣ አንዳንድ እየሰራች ግን በሶሻል ሴኪሪቲም ትኖር ነበረ መሰለኝ ከዛ በኋላ ናይንቲን ናይንቲ ሲክስ አይ ዶንት ሪሜምበር ኤግዛክትሊ የዳች የሚዚክ ግሩፕ ከእሷ ጋር ሁነው ሚዚክ አሰረዋት። የድሮ ሚዚክና የአሁንም የዘፈነችው አንዳንድ ነበር። ስለ ሰላም ምናምን ዘፈነች። ሁለቱ ቮሊም አስወጣች እዚህ ሆላንድ ሁና። ከዛ በኋላ ወደ እዛ ፕሮግራሙ የቲቪ ፕሮግራም አደረጉት። ኤርትራ ተመልሳ ነበር። ኤርትራ ተመልሳ የነበረ ትኖረው የነበረት ቦታ አባሻውል በቃ በደንብ ተቀበሏት። ኤርትራም በቃ ምክንያቱ የታወቀች ሰው ስለሆነች። አቶ ብርሃን ሰጊድ የሚባል የታወቀ ዘፋኝ አለ በኤርትራ በኢትዮጵያም። አቶ ብርሃን ሰጊድ ይዟት ወደ ኢትዮጵያ መጥቶ ነበር እና እዛ ሆናም ትዘፍን ነበር። መቼ ነው ይሄ የሆነው? ይሄ አይ ቲንክ ናይንቲን ሲክስቲ ኤይት ሰቨንቲ ይሆናል በኤሮጳውያን አቆጣጠር። እና በኢትዮጵያም የታወቀች ናት። ወጣት ያረጀ ሁሉ ስለ ፀሐይቱ በራፊ የማያውቅ ነገር የለም። በተለይ በተለይ አንድ ዘፈን ዘፈን ነበራት። ወጣት ሆነ እሱ ደግሞ ምን ይላል መሰለሽ፣ አዋልደዬ፣ ሴቶች ማለት ነው። አዋልደዬ ኪዳ ዕበዳ፣ ሂዱና እበዱ፣ ምክንያቱ በሰማይ የለም ሜዳ። እና ይሄ ትልቅ ዲቤት አንስቶ ነበር ኤርትራ ውስጥ። በተለይ አቦታችን አባቶቻችን፣ እናቶታችን አረ እንዴት እንደዚህ አርጋ ትዘፍናለች? ሂዱ ሂዱና ዕበዱ። ግን እሱ በደንብ የታወቀ ዘፈን ነው በኤርትራ እስካሁን። አዋልደ የ ሂዳ አበዳ፣ አብ ላዕላይ ሰማይዶ አሎ ሜዳ። ሌላ የነበራት ዘፈን ደግሞ የማጃጃ የሚባል የታወቀ ሰንተር አለ በአስመራ። ስለዛም የዘፈነች አለች። አላደ ብዙ ጊዜ ስለ ፍቅር ነው የምትዘፍነው የነበረችው አየሁና ወደ አንተ ተመለስኩ የሚል ዘፈን አላት። ስለ አፍቃሪዋ ነው። ብዙ አለ አይደለ? በዛን ጊዜ የማትጠብቀው የማትጠብቀው ከሴቶች በተለይ ሞር ሮማንቲክ የሆነ ዘፈኖች ነው የነበሯት። ፀሐይቱ በራኪ ካልክ መጀመሪያ ፍቅሪ ብመን ተጀመረ አዳምና ሔዋን ዓለም ከይተፈጥረ የሚላላት እሱ ደግሞ ሁሉ ሰው ነው የሚዘፍ ነው። እና ፀሐይቱ በራኪ የኤርትራዊ አይነት ብቻ ሳይሆን እንደ የሀበሾች በሙሉ ታሪክ አርጌ የማየው። እና አሁን የስንብት ስነ ስርዓት ነበር እሁድ ኪዳነ ምሕረት ቤተ ክርስቲያን የሚባል አለ፣ እዛ ሮተርዳም ትላንትና ማለት ነው ትላንትና ቅዳሴው በኋላ ከፍትሐት ወደ ኤርትራ ሄዳለች። እና ነገ የቀብር ስነ ስርዓት ይሆናል እና እንደሚጠበቀው ይህቺ ፀሐይቱ ወራሂ የኤሌፍ ታጋይ ነው የነበረችው እንደ የማነ ባሪያ አሁ እነሱ በጣም የታወቁ የህዝብ ዘፋኞች ስለነበሩ የማነባሪያ ትልቅ የቀብር ስነ ስርዓት ተደርጎለት እዛ የማርቲርስ ሴሜትሪ እዛ ነው የተቀበረው። አሁን ህዝብ እንደሚጠብቀው አናውንስ የሆነ ነገር የለም ግን ህዝብ እንደሚጠብቀው እንደሰማሁት ፀሐይቱ በራፌም እዛ ጀግኖች መቃብር እዛት ቀበር ይሆናል። እንግዲህ ጸሐይቱ ከሙዚቃው ባሻገር እንደው የየዕለት ኑሮዋ ወይም ባህሪዋ ምን ይመስል ነበር? እንደው ጓደኞቿ ትላንትና አዎ፣ ጋጋዮቹም ያነበብኩት ነበር የማውቃቸው አሉ። ከእሷ ጋር የነበሩ በጣም ትዕግስተኛ እንደ እናቶቻችን ደግሞ ፈቃር፣ በሀይል ፍቅር የነበራት ሰው ደግሞ ፌሚኒስትም ልንላት እንችላለን። ምክንያቱ የሴቶች መብት የምትታገል ሴት ነው የነበረችው እና በሀይል በሀይል ነኝ የምወዳት ምክንያቱ እኛ ሳንወለድ ነው የጀመረችው፣ ሺ ዘጠኝ ሞቶ ሀምሳ ስምንት ሺ ዘጠኝ ሞቶ ስልሳ ሁለት በኤሮፓውያን አቆጣጠር እና በዛን ጊዜ ደግሞ በአበሻችን ባህል ሴት ሆና ዘፈን መጀመሩ መዝፈን መጀመረዋን እንኳን ትልቅ ትግል ነው። የመጀመሪያ ክራሯ ደግሞ ታሪኩ አምስት ክራር ነበሩ። ከሱዳን የመጡ ቤታቸው ውስጥ አምስት ክራር ቤታቸው ውስጥ አምስት ክራር ነበሩ። ያደገችበት ቤት ውስጥ አዎ። እና የአጎቷ ቤት ነው ያደገች አባቷ ታናሽ ሆኖ ሆና ስለሞተ እና ክራሩን የወሰደች መዝፈን ጀመረች። የእሷ ፋሚሊ አጎቷ ይሁን የእሷ ቤተሰብ ግን ሽጉጥ አድርጎ እንኳን አስፈራራት ይባላል እንዳትዘፍኝ እንዳትዘፍን እንዳትዘፍን ግን ፍላጎት ስለነበራት ደግሞ ድምጿ ሁሉ ደግሞ ራሷ ነው ትደርሰው የነበረች ዘፈኑ ከሁሉ ሁለት ምናልባት በሰው የተሰጣት በሌሎቹ የተሰጣት ነው እንጂ ሁሉ ራሷ ነው ትዘፍ ነው የነበረች። እና ሁል ጊዜ ፈቃር ሰው የምትረዳ በችግር ደግሞ ስላደገች ችግር ምን መሆኑ ስለምታውቅ ሁል ጊዜ በፍቅር የምትመላለስ ሴት ነው የነበረችው። በምን ህመም ነው ህይወቷ ያለፈው? የአንድ ሳምንት የሚሆን ህመም ነው ናቸው የሚሉት። ብዙ አልታመመችም፣ እና የእርጅና ጉዳይ የድካም ጉዳይ። የታሪኳን ሁሉ ስታዩ በትግል ነው ያለፈችው፣ በድህነት እንዳልኮሽ። አባቷ ታናሽ ሁኖ ነው የሞተው። ከእናቷ ጋ ወደ አስመራ በሰራየ አካባቢ ደቡብ ነው የምንለው አሁን ቋቴት የሚባል ቦታ ነው የተወለደችው ያደገችው። ከዛ በኋላ ትምህርት ተምራ ካምቦኒ የሚባል እስከ አራተኛ አመት አራተኛ ክፍል ይሆናል መስለኝ። ከዛ በኋላ ግን እናቷን ለመርዳት መስራት ጀመረች። አስመራ ማለት ነው። እዛ ናቸው አባሻው ሊያድጉት ልጆች ወንድም እህት አላት። ትዳር መስረታ ነበረ። እስካሁን ባገኘሁት ኢንፎርሜሽን ትዳር አልነበራትም፣ ልጆችም አልነበሯትም የሏትም። ቤተሰብም እንደማቀው የላትም። ማለት እንደ ወንድም እህት ያላት አይመስለኝም። ምክንያቱ ታናሽ ሁና ነው የሞተችው። አባቷን የሞተው። እሺ በጣም ነው የማመሰግነው። እኔም በልብ አመሰግንሻለሁ። አመፀ ጀመረች አዳምን ይዋል አለም። እንግዲህ የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። አዎ በነገራችን ላይ ፀሀይቱን አድናቂዎች መጽናናትን እንመኝላችኋለን። በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ደግሞ አሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን ማድረስ እንዳትረሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አድራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው። የስርጭት መሀንዲሱ እንግዲሁ አብሮን አብሮን ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።